ሰላም እንዴት ዋላችሁ? ከዛሬው ዜና ጋር እኔ በሳም አብደላ የሞርኒንግ ሳይገዳይ በሆነው የአዲስ አመት ተኩስ አንድ የሶስት ዲ ሰው በሀምሳ አምስት አመት እስራት ተፈርዶበታል። የሀያ አመቱ ክሪስቶፈር ሞራሌስ የአስራ ስምንት አመቷ ሚያ ክርስቴን ለሞቱ ለገደለው ለሁለተኛ ድግሪ ግድያ ጥፋተኛ ሊባል ተችሏል። በጉዳዩ ላይ ወንድሙና ሌላ ሰው እንደሆነ በግድያ ወንጀል ተከስተዋል። የአይዋ ግዛት ዛሬ ባወጣ የአይዋ ጠቅላይ ፍርድ ቤት ውሳኔ መሰረት የታቀደ ወላጅ ለወሲብ ትምህርት ፕሮግራሞች ገንዘብ እንዳያገኙ ሊያግዱ ይችላሉ። የአይዋ ሕግ አውጪ አካል ጽንስ ማስወረድ የሚሰጥ ድርጅት ለእንደዚህ አይነት ፕሮግራም ገንዘብ አያገኝም የሚል ሕግ በ2019 አውጥቷል። አገር ገዥው ሪናልዶስ ውሳኔ የ የግብር ከፋይ ዶላሮች ጭንስ ማስወረድ በገንዘብ መደገፍ እንደሌለባቸው ጠንካራ መግለጫ ይልካሉ። የታቀደ ወላጅነት የፍርድ ቤት ውሳኔ ለህብረተሰብ ጤና ጥልቅ እክል ነው ይላሉ። የደቡብ ዳኩታ ጤና መመሪያ በኮቪድ አስራ ዘጠኝ ድልታ ልዩውን በደቡብ ዳኩታ ውስጥ መገኘቱን ያረጋግጣሉ። ለይነቱ ቀድሞው በአይዋ እና በኔቫርስካ ተረጋግጧል። የአይዋ ህብረተሰብ ጤና መመሪያ በኮቪድ በአጠቃላይ በአስኮፎ ፊል አስራ ዘጠኝ አዲስ የተያዙ ሁለት መቶ አስር ሲሆኑ አዲስ የሞተ ደግሞ አንድ ሰው ነው። የመንግስት የኮሮና ቫይረስ ድር ጣቢያ ወረርሽኝ ከተከሰተበት ጊዜ አንስቶ በሁድብሪ ካውንቲ ውስጥ በአጠቃላይ የሞተ ሁለት መቶ ሰላሳ ሲሆን በአጠቃላይ አዋ ውስጥ የሞቱ ደግሞ ስድስት ሺህ አንድ መቶ ሰላሳ አራት ናቸው። የሱለን ዲስትሪክት ዜና መመሪያ ለነገ ምሽት መርደር ግሬስ ፓርድ ዋና አስተላላፊ ይሆናሉ። ዝግጅቱ በፓርኩ በፓርኩ ክብር በዓላት ቅዳሜ ይጀምራል። አዘጋጆቹ እንደሚሉት ወንዶች በወርሽኝ ወቅት መላውን የሱላንድ ስትሪት መመሪያ ጠንክሮ መስራትና መስጣቸውን ለማክበር ጠመርተዋል። ሰልፍ ከቀኑ ቀውብ ዝግጅቱ የሚጀምረው ከቀኑ ስምንት ሰአት ወደ መሀል ከተማ ሱስዲ በዳንታውን እንደሚጀምርም ገልጸዋል። አመሰግናለሁ።